the voice of America። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የኦሮሞ ፌዴራልስ ኮንግረስ አመራር አባላት እነ ጎርሜሳ አያኖ በምስክርነት የቀጠራቸው ከፍተኛ የመንግስት ባለስልጣናት እንዳይቀርቡ ወሰነ። ተከሳሾቹ በችሎት ከፍተኛ ተቃውሞ አሰሙ። ፍርድ ቤቱም በችሎት መዳፈር እያንዳንዳቸውን በስድስት ወር እስራት ቀጥቷቸዋል በጉዳያቸው ላይ ለመወሰንም ቀጠሮ ሰጥቷል። የአዲስ አበባ ዘጋቢያችን መለስካቸው አመሀ ዝርዝሩን ይዟል። አራቱ የኦሮሞ ፌዴራሊስት ኮንግረስ የአመራር አባላት አቶ ጉርሜ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በምስክርነት የቆጠሯቸው ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለሥልጣናት ምስክሮቹ ለጉዳዩ አወሳሰን የሚሰጡት ምስክርነት አግባብነት የለውም በማለት ለምስክርነት እንዳይቀርቡ ወሰነ። ለወራት ሲንከባለል የቆየው ይህ የምስክር አቀራረብ ጉዳይ ፍርድ ቤቱ የወሰነበትን አግባብ የተከሳሾቹ ጠበቃ አቶ አማሀ መኮንን አብራርተውልኛል። የስነ ስርዓት ሕግ ቁጥሩን መቶ ሀያ አምስት እና የአሁኑ የስነ ስርዓት ሕጉን አንቀጽ ዘጠና አራት ፍርድ ቤቱ ተገቢ ነው ባለው መንገድ ተርጉሞ በዋናነት የምስክሮቹ የሚመሰክሩበት ጉዳይ ወይም ምስክሮቹ ለጉ መወሳሰል ያላቸው አግባብነት ወይም ሬሌቫንስ ፍርድ ቤቱ አላመነበትም። ስለዚህ ከዚህ በኋላ እንዲቀርቡ መጥሪያ ሊጻፍ አይገባም ብለን አምነናል በሚል መጥሪያ ምስክሮች እንደማይጠሩ ነው የወሰነው። በዚህ ላይ ብቻ ሳያቆም እነዚሁ ምስክሮች በተለያየ መገናኛ ብዙሃን የሰጧቸው መግለጫዎች እኛ በፍርድ ቤቱ ትዕዛዝ እንዲቀርቡልን ከተለያዩ የመንግስት ሚዲያ ተቋማት በፍርድ ቤቱ ትዕዛዝ እንዲቀርቡልን ጠይቀን ነበረ። አሁንም የተባለውም የሰጡት የተባለውን መግለጫ ቢሆን አሁንም ለጉዳዩ አግባብነት የለውም ወይም ሬሌቫንት ነው ብለን አናምንም። እሱም ቢሆን ሊታዘዝ አይገባም። ስለዚህ እሱንማ እንዲቀርብ አናዝም ነው የተባለው። የአቶ በቀለን ብቻ በሚመለከት እንዲቀርብልን ጠይቀን የነበረው አንዳለም አራጌ በተለይ ስለ አቶ በቀለ ባህሪ ወይ ካራተር ዊትነስ ያስረዳል ብለን እንዲቀርብልን ጠይቀን የነበረውንም ምስክር በተመለከተ እንደዚሁ አይቀርቡም ወይም መጥራት አይገባም በሚል ወስኗል በሌላ በኩል እንግዲህ በዚሁ መዝገብ ላይ በቀሪ ምስክሮችን ለመስማት ለየካቲት አምስት ስድስት እና ሰባት ስምንት ዘጠኝ ቀጠሮ ተይዞ ነበረ እሱም ቀጠሮ ቀሪ ሆኗል ስለዚህ በዚህ መዝገብ ላይ ፍርድ እንሰጣለን በሚል መዝገቡን ለጥር አስር ተቀጥሯል አቶ አማሃ መኮንን ይህን ውሳኔ ፈጽሞ ጠብቀውት እንዳልነበረም ገልጸዋል ያው ያልጠበኩት ውሳኔ ስለነበር በውሳኔውም ሲሰጥ በትንታኔው ላይ አንዳንድ የተገለጹ ነገሮች እኛ ምስክሮቹ እንዲጠሩ ስንወስን ከነበረው ሁኔታ ጋር ይሄዱ ስላልነበረ ፍርድ ቤትን አስፈቅጄ አስተያየት ሰጥቻለሁ። አንደኛ እነዚህ ምስክሮች እንዲጠሩ ስንጠይቅ በደንብ አስበንበት ተነጋግረን ለጉዳዩ አግባብ መሆናቸውን አምነንበት ተገልጠን ፍርድ ቤቱን ፍርድ ቤቱም አምኖበት መጥሪያው እንዲጻፍ ያደረገ ሆኖ እያለ እንደገና ይሄ መነሳቱ ተገቢ እንዳልነበረም ገልጫለሁ። በሶስተኛ ደረጃ በተለይ የኦሮሚያ ክልል ከፍተኛ ባለስልጣናት ኦህዴድ ማዕከላዊ ኮሚቴ በኩል በሰጡት ምላሽ መመስከር እንደሚፈልጉና ተለዋጭ ቀጠሮ እንዲመ ተከሳሾቹ በተሰጠው ውሳኔ በመከፋታቸው ተቃውሟቸውን በግልጽ አሳይተዋል። በችሎቱ ላይ እንደተናገሩት ከሆነም ምንም አይነት ፍትህ ከዚህ ፍርድ ቤት እንደማይጠብቁ፣ ወደፊትም በችሎት ለመገኘት እንደማይፈልጉ፣ ሊሰጣቸው የሚፈልገውን ፍርድም እንዲሰጣቸው በመጠየቅ በከፍተኛ ድምፅ መዘመር ጀምረዋል። በዚህ ወቅት ሌሎቹ በችሎት የነበሩ ተከሳሾች አጅበው መዘመር ቀጥለዋል። ችሎቱም በምንም አይነት መንገድ መደበኛ ስራውን ሊያካሄድ የሚያስችለው ሁኔታ አልነበረም። በመጨረሻም በአራቱም ተከሳሾች ላይ ችሎት ተዳፍራችኋል ወይንም ተጋፍታችኋል በሚል እያንዳንዳቸውን በስድስት ወር ስርዓት ቀጥቷችኋል። አቃቢ ሕግ አራቱን የኦፌኮ አመራር አባላትን ጨምሮ በሁለት ተጠርጣሪዎች ላይ በሽብር ወንጀል ድርጊት ክስ መሠርቶባቸው ከአንድ ዓመት ለማያንስ ጊዜ ሲከራከሩ ቆይተዋል። ከሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት ዐሥራ ሰባቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል ግን አቶ በቀለ ገርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ